የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ዕረቡ ጥር 7 2012 ዓ.ም ምሽት ፕሮግራማችንን እናስተዋውቃችሁ። የድሬዳዋ ዩኒቨርሲቲ የፊታችን ጥር 14 ና 15 ቀን ተማሪዎችን መቀበል እንደሚጀምር አስታወቀ። በሰፊው ዲኖችና ትምህርት ክፍል ኃላፊዎችና አስተባባሪዎች ሁለት ቀ ውይይት አድርገው ነበረ። እነሱንም ቀሪውን ጊዜ እንዴት መሸፈን እንዳለብን ከስምምነት ላይ ደርሰናል። ይህንና ሌሎች ለምሽቱ ያሰናዳናቸውን ዘገባዎች አብራችሁን ከቆያችሁ ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። በቅድሚያ አጫጭር ዜናዎችን እናስደምጣችሁ። በኢትዮጵያ ከፍተኛ የትምህርት ተቋማት ውስጥ ተከስቶ የነበረው የጸጥታ ችግር ተከትሎ ከ35 ሺህ በላይ ተማሪዎች ከትምህርት ገበታቸው ውጭ መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ችግሮቹን እንዲያጠኑ ወደ ከፍተኛ ትምህርት ተቋማት የላካቸው አጥኒ ቡድኖች ስለ ችግሮቹ መንስኤ ናቸው ያሏቸውን የጥናት ግኝቶች በዛሬው ዕለት ይፋ አድርገዋል። አድማጮች ይህንን ዘርዘር ያለ ዘገባ በነገው ምሽት እናስደምጣችኋለን። አንድ የፕሬዝዳንት ዶናልድ ትራምፕ የግል ጠበቃ ተባባሪ የዩክሬን መንግስት ፕሬዝዳንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲያካሂድ ጫና የማሳደር ዘመቻ ይደረግ እንደነበር ትራምፕ ጠቅቀው ያውቃሉ ሲሉ ተናግረዋል። ትራምፕ ይደረግ ስለነበረው ነገር ሁሉ በሚገባ ያውቃሉ ሲሉ ሌቭ ፓርትነርስ ትላንት ማታ ኤምኤስኤንቢሲ በተባለው የአሜሪካ ቴሌቪዥን ጣቢያ ተናግረዋል። ጠበቃቸው ሩዲ ጁሊያኒ ዩክሬን ውስጥ ያደረጉት ስለነበረው ነገር ሁሉ ትራምፕ እንደሚያውቁ እርግጠኛ ላይ ማላታቸውን ዘ ኒውዮርክ ታይምስ ጋዜጣ ዘግቧል። ትራምፕ በቀድሞ ምክትል ፕሬዚዳንት ጆ ባይደን ላይ የጥፋት መረጃ ፍለጋ የግል ጠበቃቸው ጁሊያኒ አላኩም ብለው እንደነበር የሚታወቅ ነው። ጆ ባይደን በመጪው የዩናይትድ ስቴትስ ምርጫ የፕሬዚዳንትነት ተወዳዳሪ መሆናቸው ይታወቃል። ፓርነርስ ታዲያ ትራምፕ ስላደረጓቸው ንግግሮች አሉ፣ በሚገባም ያውቃሉ። ዩክሬን የነበሩት እና የነበሩት የተልእኮ ለመፈጸም ፕሬዝዳንቱ ሩሊ ጁሊያኒ ሳያውቁት የምሰራው ነገር አልነበረም ብለዋል። በካሜሮን ሰሜን ምዕራብ፣ ደቡብ ምዕራብ እንግሊዝኛ ተናጋሪ ሀገር ለመመስረት በሚዋጉት ኃይሎችና በሀገሪቱ ወታደራዊ ኃይል መካከል የሚካሄደው ግጭት በመባባሱ ሰዎች ከአካባቢያቸው እየሸሹ ነው። እንደ አውሮፓውያን አቆጣጠር የካቲት ዘጠኝ ቀን የአካባቢ መማክርትና የምክር ቤት ምርጫ ከመካሄዱ በፊት መንግስት አማጽያኑን ለማዳከም እየሞከረ ነው ተብሏል። መራጮች፣ ተወዳዳሪዎችና የምርጫ ባለስልጣኖች ከአካባቢው እየሸሹ በመሆናቸው በምርጫው መካሄድ ላይ ጥርጣሬ መኖሩ ተዘግበዋል። የካሜሮን ወታደራዊ ኃይል ባለፈው ሳምንት አንድ ሺህ የሚሆኑ ወታደሮችን በእንግሊዝኛ ተናጋሪ ክልሎች ማስፈሩ ታውቋል። የቻይና መንግስት ከዩናይትድ ስቴትስ ጋር የተደረገውን ጊዜያዊ የንግድ ስምምነት አሞግሷል። ይሁንና የሁለቱ አገሮች የጋራ ስጋት የሆኑትን ዋና ዋና ነጥቦች መፍታት ያስፈልጋል ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የቻይና ምክትል ጠቅላይ ሚኒስትር ሊሁ በዓለም የገዘፈ ኢኮኖሚ ያላቸው ሁለቱ ሀገሮች ለ18 ወራት ያህል ሲነታረኩበት የቆየውን የንግድ ጠብ ለመፍታት ትላንት ስምምነት ላይ ደርሰዋል። ቻይና እና ዩናይትድ ስቴትስ የፈረሙት አንደኛው ክፍለ ኢኮኖሚና የንግድ ስምምነት ሁለቱንም ሀገሮች ይጠቅማል ለዓለም ፔንግ ሽዋንግ ዛሬ ቤዥንግ በተካሄደው ጋዜጣዊ መግለጫ ላይ ተናግረዋል። ፔንግ አያይዘውም ስጋት ስለተባሉት ጉዳዮች በዝርዝር ባይገልጹም ቀደም ሲል በአብዛኞቹ ከቻይና ወደ ዩናይትድ ስቴትስ የሚላኩ እቃዎች ላይ ስፈልግ ጠቁመዋል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን የሀገሪቱ ጠቅላይ ሚኒስትር እንዲሆኑ ለጠቆማቸው ሚሳይል ሚሹት ሲን ምክር ቤት ይሁንታ ሰጥቷል። ምክር ቤቱ ድምጽ የሰጠው የረጅም ጊዜው ጠቅላይ ሚኒስትር ዲሚትሪ የመንግስት ትላንት ያቀረበውን የስንብት ደብዳቤ ፕሬዚዳንት ፑቲን ከተቀበሉ በኋላ ነው። ፑቲን አቢይ የተባለ የህገ መንግስት ማሻሻያ ሀሳቦችንም አቅርበዋል። አድማጮች፣ ለሰአቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ በመስተንግዶ አብሪያችሁ አመሻለሁ። አሁን የዕለቱን ቀዳሚ ረሳችንን እናስደምጣችሁ የድሬዳዋ ዩኒቨርሲቲ የፊታችን ጥር 14 ና 15 ቀን ተማሪዎችን መቀበል እንደሚጀምር አስታወቀ። ዩኒቨርሲቲው መደበኛ የመማር ማስተማር ስራውን ጥር 18 እጀምራለሁ ብሏል። ጥፋት ፈጽመዋል ባላቸው የዩኒቨርሲቲው ሰራተኞችና ተማሪዎቹ ላይም እርምጃ ወስዷል። አዲስ ቸኮል ስርስራለሁ ባለፈው ህዳር 18 ቀን የሁለተኛ ተማሪን ህልፈት ተከትሎ ላልተወሰነ ጊዜ ተዘግቶ የነበረው የድሬዳዋ ዩኒቨርሲቲ በሚቀጥለው ሳምንት ጥር 14 ና 15 ተማሪዎችን እንደሚቀበል አስታወቀ። ዩኒቨርስቲ ወይም ከመወሰኑ በፊት አስፈላጊው ቅድመ ዝግጅቶች ሲያደርግ መቆየቱን የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር ባህድም ለመገናኛ ብዙሃን አስታውቀዋል። እንግዲህ ያው ተማሪ ከሸኘም በኋላ ዝም ብለን አልተቀመጥንም። ብዙ ስራዎችን ነው ስንሰራ የነበረው። አጋጣሚውን ተጠቅመን ተማሪዎች መኝታ ቤት አጠቃላይ የተማሪዎች አገልግሎትን በተመለከተ ከመኝታ ቤት ጀምሮ ተማሪዎች ካፌ አካባቢ፣ ክሊኒክ፣ አጠቃላይ ግቢውንም በሙሉ የጥገና ስራ፣ የማጽዳት ስራ እየሰራን ነበረ። ከዛ በተጨማሪ በመማር ማስተማር ዘርፉ ደግሞ ያው የባከነ ጊዜ አለና ዘንድሮ ሁለት ሺ አስራ ሁለት ብዙ ጊዜ ባክኖብናል። ለዛን እንዴት እናካክስ የሚለውን ነገር በሰፊው ዲኖችና ትምህርት ክፍል ኃላፊዎችና አስተባባሪዎች ሁለት ቀውይይት አድርገው ነበረ። እነሱንም ቀሪውን ጊዜ እንዴት መሸፈን እንዳለብን ከስምምነት ላይ ደርሰናል። አጠቃላይ አሁን ትምህርቱን ለመጀመር ሬዲ ነን። ትላንትናም ጥር ስድስት ባደረገው ስብሰባ ተማሪዎች ጥር አስራ አራት ና አስራ አምስት ተመልሰው እንዲገቡ በአስራ ስድስት ደግሞ የሰላም ጉባኤ ግቢያችን ውስጥ አድርገን ጥር 18 ትምህርት እንዲጀምሩ ነው ትናንትና ሴኔት ውሳኔ ያስተላለፈው። ከሳምንት በፊት በሳይንስና ከፍተኛ ትምህርት ሚኒስትሯ ዶክተር ሂሩት ወልደማርያም በተጻፈ ደብዳቤ የዩኒቨርሲቲው ፕሬዚዳንት የነበሩት ዶክተር ያሬድ ማሞ ከሀላፊነት የተነሱ ሲሆን በአሁኑ ሰዓት የአካዳሚ ጉዳዮች ምክትል ፕሬዚዳንት የሆኑት ዶክተር ኡባ አደም በተጠባባቂነት ዩኒቨርሲቲውን በፕሬዚዳንትነት እየመሩ ይገኛሉ። የዩኒቨርሲቲው ሴነት ከዚህ በፊትም በ19 ተማሪዎች ላይ እርምጃ ወስዶ የነበረ ሲሆን ትላንት ጥር ስድስት በአካሄደው ስብሰባም በዩኒቨርሲቲው ጥበቃዎችና ሌሎች ተማሪዎች ላይ ተጨማሪ እርምጃ እንደሚወስድ አስታውቋል። ዶክተር ኡባ ይናገራሉ። አጠቃላይ እንግዲህ የዩኒቨርስቲው አለመረጋጋት የፈጠረው የተማሪዎች ችግር ብቻ አይደለም። በዚህ ውስጥ ማለት ነው መምህራኖች፣ አስተዳደር ሰራተኞች እጃቸው አለበት የሚል ነገር አለና በሂደት ያው እሱ እየተጣራና አስተዳደራዊ እርምጃዎች እየተወሰዱ ነው ያሉት። በተለይ መጀመሪያ የጀመርነው ከተማሪ ጋር ነው። ታህሳስ ሃያ ሰባት ላይ አስራ ሰባት ተማሪዎች ላይ እርምጃ ተወስዷል። ከዛ ቀጥለን ግምገማዎች ሲደረጉ ነበረ አስተዳደር ዘርፍም በአካዳሚክ ዘርፉም ማለት ነው ሲደረጉ ነበረ። በዚህ ሂደት የጥበቃው ቆይቷል። ግምገማው ከተደረገእና ና በጣም ከጥበቃ ጋር ያለው በጣም ችግር ከፍተኛ በመሆኑ አስራ ሰባት የጥበቃ አባላቶች እንዲሰናበቱእና ና አንድ ደግሞ ከደረጃ ዝቅ እንዲደረግ ነው እርምጃ የተወሰደው። ይሄ በተጨባጭ እያንዳንዱ ሰራተኛ ተገምግሞ ያለበትን ችግር ተቀብሎ ነው ውሳኔውም ስናሳውቃቸው አስቀምጠንም ማለት ነው ግን ተቀብለው የሄዱት በተጨማሪ ማለት ነው እንግዲህ ያው እኛ ግቢ ያደረሰው በጣም ከፍተኛ ጉዳት ነው። ሁለት ተማሪዎች ሕይወት አልፏል። ከፍተኛ የሆነ አካል ጉዳት ደርሶባቸዋል። ተማሪዎች ዩኒቨርሲቲውን ንብረት ወድመዋል። ከምንም በላይ ደግሞ ማለት ነው ተማሪዎቻችን ከፍተኛ የሆነ የስነ ልቦና ጫና ደርሶባቸዋል እና እዚሁ ሲሳተፉ የነበሩ ተማሪዎች በጣም በርካታ ናቸው እና ለመለየትም በጣም አስቸጋሪ ነበር ሂደቱ። ባለፈው በሀያ ሰባትም የቀረቡ ሊስት ነበረ። ያንም ተጨማሪ አጣርተን ትላንትናም ሴኔት ባደረገው ስብሰባ ተጨማሪ በሃምሳ አንድ ተማሪዎች ላይ እርምጃ ወስዷል። ሁለት ተማሪዎች ሁለት አመት ሰባት ተማሪዎች ተማሪዎች አንድ አመት አርባ አንድ ተማሪዎች ላይ ደግሞ የመጨረሻ ማስጠንቀቂያ እንዲሰጣቸው ነው የተወሰነባቸው ትናንትና ማለት ነው። እና ይሄ ይቀጥላል። ዶክተር አካባቢም ችግር አለ። ሌሎችም ማለት ነው ዛሬም ራሱ ግምገማዎች እየተካሄዱ ያሉት መምህራን አካባቢ። ከትናንት ወዲያ ዳይሬክተሮች ጋር ነበረ፣ ትናንትና ዲፓርትመንት ሄዶች ጋር ቀጥሎ ነበር። ዛሬ ደግሞ መምህራኖች ጋር ግምገማዎች እየደረገን ያለው ግቢ ውስጥ ሌሎች ክፍልም ላይ ማለት ነው። ግምገማ ይቀጥላል። ስለዚህ ያው በሂደት አጣርተን ችግር ያለባቸውም አስተዳዳሪ እርምጃ ወስንባቸው፣ ዩኒቨርሲቲው ስራውን መቀጠል መቻል አለበት። ዩኒቨርሲቲው ለጀማሪ ተማሪዎች 11 ሳምንት ለነባር ተማሪዎች ደግሞ ስምንት ሳምንት የማካካሻ መርሃ ግብር ያወጣ ሲሆን ነባሮቹ እስከ ሐምሌ 3 ጀማሪ ተማሪዎች ደግሞ እስከ ነሐሴ 21 የአመቱን የትምህርት መርሃ ግብር ያጠናቀቃሉ ብለው እንደሚያስቡ ዶክተር ውባህ አስታውቀዋል። ዩኒቨርሲቲው በዛሬው እለት በዙሪያው ከሚገኙ የአካባቢ ነዋሪዎች ጋር ከንቲባ አህመድ መሀመድ ቡ በተገኙበት ምክክር አካሂዷል። በዩኒቨርሲቲው ችግር ባጋጥመ ቁጥር ለተማሪዎች ቀድመው ሲደርሱ የነበሩት የአካባቢ የአካባቢው ነዋሪዎች ናቸው ያሉት የዩኒቨርሲቲው ተጠባባቂ ፕሬዚዳንት፣ በቀጣይም በዩኒቨርሲቲው ጸጥታም ሆነ የስራ እድል ፈጠራ ዩኒቨርሲቲውና የአካባቢው ማህበረሰቦች ተደጋግፈው ይሰራሉ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። በተከታዩ ዘገባችን ደግሞ ወደ መቀሌ እናመራለን። የኢትዮጵያ ፌዴራሊስት ኃይሎች ፎረም ወደ ጥምረት ማደጉ ተገለጸ። የጥምረቱ አባል ፓርቲዎች በቀጣይ በሚካሄደው ሀገራዊ ምርጫ ላይም እንደሚወዳደሩ ተገልጿል። በቅርቡ ወደ ብልጽግና ፓርቲ ላለመግባት የወሰነው ህወሀትን ጨምሮ ከአርባ በላይ ፓርቲዎች አብረው በምርጫው ለመሳተፍ በትላንትናው ዕለት ተፈራርመዋል። ሙልጌታ ጽበሀ የጥምረቱን ፕሬዚዳንት አቶ ደረጀ በቀለን አነጋግሮ ተከታዩን ሪፖርት ልኮልናል። የህብረ ብሔር ፌዴራሊስት ኃይሎች ጥምረት ለሀገራዊ መድህን ብለው የሰየሙት ጥምረት ነው የተቋቋመው። የጥምረቱ ፕሬዚደንትና የኦሮሞ ነፃነት ንቅናቄ ሊቀመንበር መንበር አቶ ደረጀ በቀለን የፌዴራሊስት ኃይሎች ፎረም በሚል ስያሜ ከሁሉም የሀገሪቱ ክፍሎች ፓርቲዎች የሚሳተፉበት ስብስብ በትናንትናው እለት በጥምረት ፓርቲዎቹ መፈራረማቸው ተናግሯል። ከአርባ በላይ የፖለቲካ ፓርቲዎች የጥምረቱን ስነ ምግባርና መተዳደሪያ ደንብ መፈረማቸው ገልጸዋል። በፎረሙ ውስጥ የነበሩ ያልፈረሙ ፓርቲዎች እንዳሉ እና በየፓርቲያቸው በጉባኤ ወስነው ወደ ጥምረቱ ይቀላቀላሉ ብለዋል። እኛ አሁን የመጀመሪያ ደረጃውን ጥምረት ነው የመረጥን ነው። ለምን ከዛ ወደ ቅርጅት ለንድ ከዛ ወደ ግንባርን መሄድ ስለምንችል ያንን ነው የመረጥ ነው እና ከፎረም አሁን ወደ ጥምረት አድጓል ማለት ነው። አንድ የራሳችንን ቅርጅቱን ሰነድም ተፈራርመናል። እንደገና መተዳደሪያ ደንብም ተፈራርመናል። አሁን ሕጋዊ ስርዓትን ይዞ እየሄደ ነው ያለው ማለት ነው። የጥምረቱ አባል ድርጅቶች በአንዱ ላይ የጥላቻ እና ፕሮፓጋንዳ ላለማካሄድ፣ በህብረት ለመስራት እያንዳንዱ ብሔር ብሔረሰብ ባህሉን፣ ቋንቋውን፣ ትምህርቱን እንዲያሳድግ ነው ይገባል። ከዛ የሁሉም መብትና ክብር እንደተጠብቀው ነው ወደ አንድነት የሚያመጣ ነው እሱ፣ እያንዳንዱ በቋንቋው እየተዳኘ እየተማረ፣ እያንዳንዱ ባህሉን እያጎለበተ እያሳደገ፣ እያንዳንዱ አኗኗሩን እያሳደገ ወደ አንድነት ስመጣ ግን አገሪቷን ለመምራት በጥምረት የሚሰራበት ሁኔታ ነው ማለት ነው። በዚህ አመት ሊካሄድ በታቀደው ምርጫ በአንድ ጥላ ስር ለመወዳደር ማቀዳቸው የገለጹት የምርጫ ምልክታቸውንም ተሰባስበው እንደሚመርጡ ተናግሯል። በአንድ ምልክት እንወዳደራለን ብለዋል። ይህ ጥምረት ዋናው ዓላማውም ለምርጫ ነው። ለምርጫ በአንድ ላይ ለመወዳደር በተለያየ አካባቢ ቢኖርም በጥምረቱ አንበር የላስልም ለመወዳደር ዓላማ ይዞ የተነሳው እና በያለበት አካባቢ መሰረታዊ ድርጅት ፓርቲው አለ። ፓርቲዎች የራሳቸውን ፕሮግራም የራሳቸውን አጀንዳ ይዘው ይንቀሳቀሳሉ። ጥምረቱ ደግሞ የራሱን አጀንዳ የምርጫ እንቅስቃሴ የሚያደርጉበትን እያንዳንዱን ሰነዶች በማዳረስ በአንድ አምብሬላ ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ያለውን በአንድ አይነት እንዲወዳደሩ ነው። የጥምረቱን ሰነድ የሚቀበል ማንኛውም ፓርቲ ወደ ጥምረቱ ሊገባ እንደሚችልም ገልጸዋል። የፌዴራሊስት ኃይሎች ፎረም ምክትል ሰብሳቢ የነበሩ አቶ ትዕግስቱ አወሉ ባለፈው ሳምንት ከፎረሙ ራሳቸው ማግለላቸው መግለጻቸው ይታወቃል። አቶ ትግስቱ ህወሓት የብልጽግና ፓርቲን አህዳዊ ነው የሚል የብሔር ብሔረሰቦችን ቀልብ ለመሳብና የስብስቡ አካል ለማድረግ ነው፣ የፎረሙ ዓላማና አካሄድም የህወሀት የበላይነት ለመመለስ ያለመ ነው በማለት ራሳቸው ከፎረሙ ምክትል ሰብሳቢነት ጭምር ማግለላቸው ገልጸው ነበር። ለዚህ ያላቸውን ምላሽ አቶ ደረጀ ጠይቀናቸው፣ ምክትል ሰብሳቢው ቀድሞውም ከፎረሙ በስነ ምግባር ጉድለት ተባረው ነበር፣ ብለዋል። ምክትል ሰብሳቢ የነበረው ግለሰብ የወጣው መጀመሪያውኑ ግለሰቡ ባለው የዲስፕሊን ሁኔታ ባለው ፓርቲን ከፓርቲ ለማጋጨት ፓርቲን ለማፈስ ካለው ደግሞ አንዳንድ በገንዘብ ላይ ካለው ሁኔታዎች ጋር በመነሳት የስራ አስፈጻሚ ኮሚቴው ከስራ አስፈጻሚነቱ እንዲገለል አድርጎታል። አስቀድሞ በጣም ቆይተዋል። ይሄንን ደግሞ ማጽደቅ ያለበት ጠቅላላ ጉባኤ ነው። ጠቅላላ ጉባኤ ሊመልሰውም ይችላል፣ ሊያጽድቅም ሊያጸናበትም ይችላል። እንደሚያጸናበት በማወቁ አስፈቀደሞ ራሱን አግለዋል። ይሄ በኛ በኩል ማንም ሰው ራሱን ለማግለል መብት ሰጥቶታል። ለማንኛውም ፓርቲ ይሁን ለማንኛውም ግለሰብ በቅርቡ ብልጽግና ፓርቲ ላለመግባት የወሰነው ህወሓትም የጥምረቱ አባል ፓርቲ ነው። ተቺዎች የህወሓት ላላኪዎች ናችሁ ይሏቸዋል ለሚለው አቶ ደረጀ ህወሓት በጥምረቱ አንድ ወንበር ብቻ ያለ ፍርድ ቤት ሲያረጋግጥበት ብቻ ነው ግለሰቦች ወንጀለኞች ሊሆኑ ይችላሉ። አንዳንድ ድርጅቶች ወንጀለኞች ሊሆኑ ይችላሉ። ግን እንደ ህዝብ ህዝብ ወንጀለኛ ሊሆኑ አይችልም። የትግራይ ህዝብ ብዙም ሊሆን ህዝብ ነው። ያ ወንጀለኛ ሊሆን አይችልም ህዝብ ነው እና ይሄ የኦሮሞውንም የትግሬውንም ህዝብ እኩል ነው ማየው በእኩልነት ነው ማየው። ወንጀለኞች ትግራይ ብቻ አይደለም ያሉት፣ አዲስ አበባም አሉ፣ ሌላ ክልልም ባህር ዳርም አሉ፣ ሐዋሳም አሉ። እነዛ ወንጀለኞች በህብረት ወንጀለኞች ናቸው። እኛ እዚህ ስር ለመግባት ወይም ደግሞ ምንድን ነው ህወሓት ስር ለመግባት አይደለም የመጣ ነው። እዚህ ያኔ አሁን ለምሳሌ አዲስ አበባ እናካሄዳለን። በመቀጠሎች እጅጋ ልናካሄድ ነው። ቀጥሎ ደግሞ ሐዋሳ ልናካሄድ ነው። እኛ ማንም ስር ሐዋሳ ስንሄድ ሲያን ስር ገቡ ወይም የአዋሳ ድርጅት ስር ገቡ የሚሉ ሰዎች ውሃ የማይቋጥር ወሬ ነው። የህብረ ብሔር ፌዴራሊስት ኃይሎች ጥምረት ለሀገራዊ መድህን ተብሎ የተሰየመው ጥምረት ህጋዊ እውቅና ለማግኘት እንቅስቃሴ መጀመሩን ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም ጌታን ወደ አማራ ክልል። የአማራ ባንክ አክሲዮን ማህበር በስድስት ወራት ውስጥ ከሶስት ቢሊየን ብር በላይ የአክሲዮን ሽያጭ ማከናወኑን አስታወቀ። ባንኩ እስከ ሰኔ ባለው ጊዜ ውስጥ ስራውን ለመጀመር እንቅስቃሴ መጀመሩ ታውቋል። መስፍን አራጌ ዘገባ ደርሶናል። በደሴ ከተማ አክሲዮኑን ከገዙ ግለሰቦች፣ ከፍተኛ አመራሮችና ባለድርሻ አካላት ጋር በተደረገ ውይይት እንደተገለጸው ባንኩ የተቋቋመው ከሕዝቡ ብዛት ጋር የማይመጣጠኑን የባንክ አገልግሎት ለማሳደግና የህብረተሰቡን የመልማት ፍላጎት ለማሟላት ነው። በአጭር ጊዜ ውስጥ ጠቅላላ ጉባኤ ከማድረግ ባለፈ በኢትዮጵያ የባንኮች ምስረታ ከፍተኛውን የአክሲዮን ሽያጭ ማከናወኑን በምስረታ ላይ ያለው የአማራ ባንክ አክሲዮን ማህበር ፕሮጀክት ማኔጀር ሰንበት ሸንቁጤ ገልጸዋል። ባንኩ በብሔራዊ ባንክ ከተፈቀደለት ከነሐሴ 11 2011 ዓ ም እስካሁን ባለው ጊዜ ውስጥ ከ60 ሺህ ህዝብ በላይ አክሲዮኑን መግዛታቸውንና ከ3 ቢሊዮን ብር በላይ መነሻ ካፒታል መያዙን ጠቅሰዋል። ቃል የተገባውም ከ4 ቢሊዮን ብር በላይ ይደርሳል ይላሉ። የካፒታል ማደግ እጅግ በጣም ትልቅ አስተዋጽኦ አለው። በባንኮች ታሪክም እንደዚሁ። አሁን እንግዲህ የካቲት ሰላሳ ላይ ስድስት ወር ነው የሚሆን ከሶስት ቢሊየን በላይ አሁን እንግዲህ ካቲት ሰላሳ ስንገዛ ጋር እንደሞ ወደ አራት ቢሊየን ምናምን ይጠጋል። በዚህ ምክንያት እጅግ በጣም ስኬታማ ባንክ ነው አለ ዓለም አቀፍ ደረጃና ተወዳዳሪነት ያለው ባንክ ይሆናል የሚሉት ማኔጀሯ፣ በተለይ ስራ አጥነትን በመቅረፍ የሴቶችን ተጠቃሚነት በማጠናከር አዳዲስ የኢንቨስትመንት ዘርፎች እንዲስፋፉ ይሰራል ነው የተባለው። ባንኩ ቶሎ ወደ ስራ እንዲገባ ስራ ለማስጀመር የሚያስፈልጉ ነገሮችን የቅድመ ዝግጅቶች አድርገናል። ስለዚህ የዳይሬክተሮች ቦርድ ምርጫ ከተካሄደ በኋላ ያ ውጤት ለብሔራዊ ባንኩ ቀርቦ ተፈትሾ ይህን ከጨረሰ በኋላ የፍርማ ስርዓቶች ይኖራሉ። የመመስረቻ የመተዳደሪያ ደንቡ ምን ሁሉ እንዲ ስንል ሰኔ ላይ ስድስት ወር ብንጨምርበት በአንድ አመቱም ስራ ከጀመረ በጣም ትልቅ ባንክ አዲስ አበባ እነዚህ ትልልቅ ከተሞች ባህር ዳር፣ ደሴ፣ ጎንደር፣ ደብረ ብርሃን፣ ደብረ ማርቆስ ትልልቆቹ ከተሞች ላይ ወዲያው ይከፍታል። በየአመቱ የሚከፍተውን ሁሉ አስቀምጧል። ባንኩን ለመመስረት 500 ሚሊዮን ብር በቂ ቢሆንም በአክሲዮን ግዢው ላይ መሳተፍ የሚፈልጉ ሰዎች ቁጥር በመጨመሩና ትውልደ ኢትዮጵያውያን አክሲዮን መግዛት እንደሚችሉ በአዋጅ በመደንገጉ ውጭ ሀገር ያሉ ኢትዮጵያውያንን ተሳታፊ ለማድረግ የአክሲዮን ሽያጩን እስከ የካቲት ሰላሳ ማራዘም ማስፈለጉን ነው የጠቀሱት ከስያሜው ጋር ተያይዘው ሁለት አይነት አይነት አስተያየት ተንጸባርቀዋል። አንዱ በድጋፍ አንዱ በጥያቄ። ከዚህ በፊት በብሔር የተደራጁ ባንኮች ላይ ያልተሰጠ አስተያየት ለምን በአማራ ባንክ ላይ ይሰጣል? ትችቱ ተገቢ አይደለም የሚሉና የኢኮኖሚው ዘርፍ በብሔር ጥላ ስር መዋሉ ወደ አክራሪ ብሔርተኝነት ሊያሸጋግር ይችላል የሚሉ ሀሳቦች ተሰንዝረዋል። የመጣሁት ከደሴ ከተማ ንግድና ዘርፍ ማህበራት ምክር ቤት ነው። የዚህ ባንክ መመስረት እጅግ በጣም ስሜቴን የነካው ጉዳይ ነው። በቅርቡ ከመላ ሀገሪቱ የተፈናቀሉ ዜጎችን ለመደገ ብለው መቶ ሚሊየን ብር ወጪ ተደርጎ ከፍተኛ መፈናቀል እና ጉዳት ለደረሰበት የአማራ ክልል የመደቡት ገንዘብ ዝቅተኛ መሆኑን አይቸው እስካሁን ስሜቴ ውስጥ አሉ። በቃ ይሰሙኛል። እንደ ክፉ ነገር ነው ማያቸው። ይሄንን ደም ሊያፍስ የሚችል ለዚህ ደጀል ሊሆን የሚችል የአማራ ባንክ መመስረት ደግሞ በቅርቡ ሲመጣ በጣም ተደስቻለሁ። ቢዝነስና ፖለቲካ ሊገናኝ አይገባው እዛ ውስጥ አልፋልፎ በቴሌቪዥንም የምናያቸው ሰዎች ፖለቲካ ውስጥ የነበሩ ሰዎች ስለነበሩ እኔ ያ ስጋት የብዙ ሰው ስጋት ይመስለኛል። የኔም ስጋት ስለነበረ፣ ሌላ እኔ በጣም የማዝንበት ግራ የሚገባኝ ነገር የስም ስያሜው ላይ ነው። አሁን እያቀነቀን ያለ ነው ሁሉም ብሔረተኝነትን ነው ኢትዮጵያዊነትን የሚያቀነቅን የስም ስያሜ አተን ነው ወይ? ለምንድ ነው ኦሮሞ ኦሮሞ እያለን አማራ አማራ እያል ትግራይ ትግራይ እያል ወይም ሌላ አንዱ እያል ለምንድን ነው ኢትዮጵያዊነትን የሚያቀነቅን ስም መሰየሙ መልካም ሆኖ አይታያችሁም ወይ? በእነዚህ ላይ የባንኩ አዳራጅ ኮሚቴ አባል አቶ ብርሃን ኃይሉ ምላሽ አላቸው። ስያሜ ጥናት ተደርጎ ብዙ ውይይትም ተደርጎበት የተሰየመ ነው። ስያሜው እንደ ንግድ ስያሜ እንደ ብራንድ እንዲወሰድ ነው በእኛ በኩል ያሰብ ነው። ስለዚህ ከሌሎቹ ምንም የሚለየው ነገር የለም። ስም ማውጣት ለንግድ አዋጭ ይሆናል ብለህ እስካሰብክ ድረስ ያስኬዳል። እኛ አሁን በዚህ ስያሜ አዋጭ ሆኗል ብለን ያየ ነው። ለምን ብዙ ሺህ አክሲዮን ተሸጠ በዚህ ደረጃ ህብረተሰቡ ከስያሜው ጎን መሰለፍ እንደፈለገ ማየት ችለናል። ስያሜው ይህ ስለሆነ ደግሞ ሌሎችን ያገለል አይደለም። ማንኛውም መግዛት የሚፈልግ እየገዛ ነው ያለው። አሁን እየተፈለገ ያለው አገራዊ አንድነት ነው፣ አገራዊ ልማት ነው፣ አገራዊ ብልጽግና ነው። የባንኩ አገልግሎት አሰጣጥም ማንኛውንም ህብረተሰብ ማለት በሃይማኖት ሳይለይ፣ በዘር ሳይለይ፣ በብሔር ሳይለይ ለማገልገል የተዘጋጀ ነው። የአማራ ባንክ አክሲዮን ማህበርን ጨምሮ አስራ ሁለት ባንኮች ወደ ስራ ለመግባት እንቅስቃሴ ላይ ናቸው ተብሏል ብሔራዊ ባንክን ጠቅሶ ኒውስ ቢዝነስ ኢትዮጵያ በድረ ገጹ እንዳሰፋ የሰፈረው በሀገሪቱ ውስጥ 18 ባንኮች ሲኖሩ ካፒታላቸውም በ85.7 ቢሊየን ብር አድጓል ተብሏል። ሌሎች የድረገጽ መረጃዎች ደግሞ እነዚህ ባንኮች በ2357 ቅርንጫፎቻቸው በኩል በሀገሪቱ ውስጥ እንደሚንቀሳቀሱ አመልክተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪስክስታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የጥምቀት በዓል ጥቂት ቀናት ይቀሩት በዓሉ በማይዳሰሱ ቅርሶች ውስጥ የዓለም ቅርስ ሆኖ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዘንድሮ መመዝገቡ ይታወሳል። አስቴር ምስጋናው ዘገባላት። በኢትዮጵያ ከማይዳሰሱ የቱሪዝም ሀብቶች ውስጥ ይካተታል የጥምቀት በዓል በዓሉ ሃይማኖታዊ ዳራ ያለው ሲሆን ክዋኔውም በሃይማኖታዊ ስርዓት የሚመራ ነው። ጥምቀት ሃይማኖታዊ ክብረ በዓል ሆኖ ከመከበር ባለፈ ለሀገሬው ሁለት ጥቅሞችን ይዞ የሚመጣ በዓል ነው። ወዲህ የህዝቦችን የአብሮነትና የመቻቻል እሴትን ያጎለብታል፣ ወዲያ ደግሞ የሀገሪቱን የቱሪዝም ኢንዱስትሪ ያነቃቃል። ከየትኛውም የሀገሪቱ አካባቢዎች በተለየና ከፍተኛ ቁጥር ያለው ሰው የሚሰባሰበው ደግሞ በጥንታዊቷና የአርባ አራቱ ታቦት መገኛ በሆነችው በጎንደር ከተማ ነው። ይህንኑ በዓል አስመልክቶ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር ሙሉቀና አዳነ ለጋዜጠኞች ዛሬ በሰጡት መግለጫ በዓሉ በሰላም እንዲጠናቀቅ አስፈላጊ ቅድመ ዝግጅቶች መጠናቀቃቸውን ነው የተናገሩት። በተለያዩ የሀገሪቱ ክፍል የጥምቀትን በዓል የተለየ የጥምቀት በዓል ስላለው የተለየ የሚያደርገው የራሱ የሆነ መቶዎች ወጭ ዓመታትን ያስቆጠረ ከንጉስ አጼ ፋሲለደስ ጀምሮ የመዋኛ ገንዳ አለ። የጥምቀተ ባህር የሚከበርበት ቦታ አለ። እሱ በአይነቱ የተለየ ትርኢት የሚፈጥር ነው። እሱን ናፍቀው የሚመጡ፣ እሱን ለማየት የሚመጡ እንግዶች በጣም ብዙ ናቸው። ከውጭ ሀገርም ቤተመንግስቱን ለመጎብኘት በአካባቢው ያሉ የተፈጥሮ ታሪካዊ የምንላቸውን ባህላዊ ቅርሶችን ለመጎብኘት ጭምር የሚመጡ እግረ መንገዳቸውን አሁን አሁን ደግሞ የጥምቀት በዓልን መዳረሻቸው እያደረጉ ከፍተኛ ቁጥር ያላቸው ሰዎች ነው የሚመጡት። ሰፊ የህዝብ ቁጥር በቦታው ይገኛል ተብሎ እንደመጠበቁ መንግስት ለአካባቢው ሰላም የተለየ ትኩረት ሰጥቶ የክልላችን የጸጥታና ደህንነት ቢሮ ሰፊ ስራዎችን ሲሰራ ነው የቆየው። በከተማ አስተዳደሩም በማዕከላዊ ጎንደርም በዙሪያው አካባቢ ያሉ ወረዳዎችም ጭምር በየአካባቢያቸው ያለውን የመከላከያ ኃይል፣ የፌዴራል ፖሊስ ኃይል፣ የክልላችን ፖሊስ እና ሌሎች የጸጥታ አካላትን በማቀናጀት ስራዎች እየተሰሩ ናቸው። በተለይ ወጣቶቹ በተለያየ አደረጃጀት ያለ ወጣቶች የሰላሙ አካል እነሱ ስለሆኑ በሰፊው እነሱን የማሳተፍ ስራዎች ሲሰሩ ነው የቆየው። ስለዚህ በክልሉ በአጠቃላይ በተለይ ደግሞ በጎንደር አካባቢ አሁን ያለው ሁኔታ አስተማማኝ ነው። ይህን ብነግራችሁ ባለፈው ሳምንት በላሊበላ ትልቁን የልደት በዓል አክብረናል። ወደ አንድ ነጥብ ሶስት ሚሊየን አካባቢ ህዝብ የላሊበላን በዓል ታድሟል። የቤዛ ክሉ ዓለምን በዓል ታድሟል። ያለምንም ኮሽታ ያለምንም የጸጥታ ችግር ነው እዛ አካባቢ የነበረው በዓል እንዲያልፍ የተደረገው በኃላፊነት የሚመራው የጸጥታ እና የደህንነት ማስከበር ስራዎች በሰፊው እየተሰሩ በመሆናቸው አስተማማኝ የምንለው ሰላም አለ። እንግዶቻችን ሲመጡ የሰላም ስጋት ሊኖርባቸው አይገባም። ግን ደግሞ ሁልጊዜ ሰላምን ከሌላ አቅጣጫ ብቻ የምንጠብቀው ነገር ስላል አይደለ። በበዓሉ የሚታደሙ ታዳሚዎችም ጭምር የሰላሙ ማስከበር አካል እንዲሆኑ እንጠብቃለን። በዓሉን ለመታደምም ከፍተኛ ቁጥር ያለው ህዝብ እንደሚገኝ ነው ቢሮ ኃላፊው ያብራሩት። አሁን የከተማ አስተዳደሩ እስከ ሁለት ሚሊዮን አካባቢ ሰው በበዓሉ ላይ ይታደማል ተብሎ ነው የሚጠበቀው። በዚህ ዓመት ከሰላሙ ጋር በተለይ ደግሞ አገራችን ለውጥ ውስጥ ስላለች ከአሁን በፊት በቁርሾ እንተያይ የነበሩት የኤርትራ ወንድምናቶቻችን ጭምር በዚህ ዓመት በጎንደር የጥምቀት በዓል ላይ እንዲታደሙ በከተማ አስተዳደሩ ጥሪ ቀርቦላቸዋል። ስለዚህ ሰፊ ቁጥር ያለው ህዝብ ብዛ ቦታ ይገኛል ተብሎ ነው የሚጠበቀው። ዶክተር ሙሉቀና አያይዘው በዓሉን ለመታደም ወደ ጎንደር ከተማ ለመምጣት የኢትዮጵያ አየር መንገድ ከመደበኛ በረራ ውጪ አስራ ሰባት በረራዎች እንዳዘጋጀ አክለው ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህርዳር። አድማጮች ስታዳምጡት የቆያችሁት የጋቢና ቪ ዝግጅታችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አድርሱን። ሳስተናገዳችሁ ያመሸሁት ጽዮን ግርማ ነበርኩ። ማክቤል ያብሮ ፕሮግራሙን በማቀናበር አብሮን አምሽቷል። በተከታዩ ዜማ እንሰናበታችኋለን። መልካም ምሽት ተናደሩ። Lelam kar reveyin, et kun raadiyoo sagalee ameerikaati. raadiyoon sagalee ameerikaa wixataa qabee gajimaataatti galgala keessaa saalamaa wal. Ke.